እንግዲህ የተለያዩ የህብረተሰብ ክፍሎችም እንዲሁም በተለይ ደግሞ አምደመረብ ጸሐፊዎችም በተከታታይ የክልሉን የፖለቲካ ሁኔታ የሚተቹ የሚተነትኑ ጋዜጠኞችና የአምደመረብ የአምድ መረብ ጸሐፊዎችንም ለማነጋገር እድሎ አጋጥሞኝ ነበረ እና ተስፋና ስጋት ያለው ሁኔታ ነው ያለው። በአጠቃላይ በክልሉ በሚገርም ሁኔታ በትግራይ ክልል የመልካም አስተዳደር ምናልባትም ከሌሎች ክልሎች በባሰ ሁኔታ የፕሬስ መታፈኑም ጨምሮ የፖለቲካ ፓርቲ አረና ትግራይ አባላት ትናንትና ዜናችንም እንደሰማነው ማለት ነው በሀገር አቀፍ ደረጃ የፖለቲካ ፓርቲ አመራሮች ይፈታሉ በሚል ባልበት ጊዜ እስር መፈጸሙ እነዚህ እነዚህን ነገሮች እየጠቀሱ ምንም ተስፋ የለም ትግራይ። እንደውም አንዳንዶች የሚሉት ኢትዮጵያ በአጠቃላይ በካፒታሊስት ስርዓት ትመራለች ትግራይ ግን በኮሚኒስት ስርዓት ነው እየተመራች ያለችው እስኪባል ድረስ። ይህ ደግሞ በከተሞች ብቻ የሚያቆም አይደለም ወደ ገጠር ስር የሰደደ የአፈና አንድ የወረዳ አስተዳዳሪ፣ አንድ የቀበሌ አስተዳዳሪ የፈለገው የሚወስንበት፣ የፈለገው የሚያስርበት እንደዚህ አይነት ሁኔታዎች ያሉበት በጣም ከበድ ያለ የመልካም አስተዳደር ችግር ያለበት ክልል እንደሆነ ነው የሚጠቀሰው እና እንግዲህ የአዲሱ አመራር መምጣት ተስፋ የሚያጭርበት ሁኔታ አለ። እንግዲህ ዶክተር ደብረ ጽዮን የሚመራ ከትምህርታቸው ማኳያ ከሰውየው ጥንካሬ ማኳያ የሚገልጿቸው ነገሮች አሉ። የተሻለ ነገር እና ይሆናል የሚል ነገር የተስፋ ብልጫ ይህም ተስፋ እንጂ ከአሁን በኋላ በምላስ አንሸመገልም የሚል ነው አስተያየት እንዳለ ነው ለመረዳት የቻልኩት። ማለት እንግዲህ በተደረገው ለውጥ መሰረት ዶክተር ደብረ ደብረጽዮን በትግራይ ክልል ምክትል ርዕሰ መስተዳደርነት በምክር ቤቱ ቃለ መሃላ ፈጽሟል። የተወሰኑ ሰዎችም እንደዚሁ ቀደም ሲል በስልጣን ላይ ነበሩ፣ ወርደው የተተኩማሉ። እንደዚህ የተቀያየረ ነገር አለ። የተጠበቀ ነበር። ይሄ ሰዎች፣ ፖለቲከኞች የጠበቁት ነበር። አንተ ስታናግራቸው የነበሩት አሁንስ ምን የተለየ ነገር ይመጣል ብሎ ይጠብቃሉ? እንግዲህ የተጠበቀ ነበረ። አቶ አባይ ላይ የተሰነዘረው ግምገማ አኳያና በአጠቃላይ በስራ አስፈጻሚው የነበረውን ሁኔታ ተከትሎ ዶክተር ደብረጽዮን ወደ ሊቀመንበርነት መምጣታቸው እና እንዲሁም በትግራይ መመደባቸውን ተያይዘው ያው እሳቸው የክልሉ ርዕሰ መስተዳድር እንደሚሆኑ የተጠበቀ ነበረ። ግን ምን አሰራር አለ የክልል ርዕሰ መስተዳድር መሆን የሚችል የምክር ቤት አባል መሆን አለበት። ስለዚህ አሁን ያለ ርዕሰ መስተዳድር እስከ ቀጣይ የክልሉ ምርጫ ተካሂዶ በምክር ቤት አባልነት ያለ የምክር ቤት አባል የሆነ ሰውዬ ወደ አመራር እስኪመጣ ድረስ በምክትል ርዕሰ መስተዳድር ማዕረግ ክልሉን እየመሩ ይቆያሉ ማለት ነው። ስለዚህ ይሄ ኦብቪየስሊ የተጠበቀ ነበረ። አንዳንዶቹም ከዚህ በፊት የፋይናንስ እና ኢኮኖሚ ልማት ሚኒስቴር ቢሮ ኃላፊ የነበሩ ከዛ በኋላ ደግሞ የመቀሌ ከንቲባ ሆነው የነበረ እንደገና አሁን ተመልሰው ወደዛ መጥተዋል። እንደዚህ አይነት መቀያየሮች ብዙም ያልተመቻቸው ሰዎች እንዳሉም ገልጸውልኛል። ለምን መቀለ ከተማ የውሃ ችግር የመልካም አስተዳደር ችግር፣ የዲሞክራሲ ችግር፣ በርካታ ችግሮች ያሉባት ከተማ ነች። ህዝቡ በጣም በከፍተኛ ሁኔታ የሚማረርባት ከተማ ነች እና እዚህ ላይ ውጤት የሚታይ በአይን የሚታይ ውጤት ሳይመጣ እንደገና ለከፍተኛ ኃላፊነት እንደዚህ ወደ ክልል እንትን መምጣት ተገቢነት የለም እንዲሁም ከቤተሰባዊ ሁኔታ የሚያስተሳስሩት ነገር አለ እና አሁንም ህወሓት አልወጣም የሚል ከፍተኛ ስጋት አለ። ስለዚህ በስጋት እና በተስፋ መካከል ያለ ሁኔታ እንዳለ ነው ለመረዳት የቻልኩት። ዮሐንስ ገብረ እግዚአብሔር ለሰጠ ማብራሪያ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ ማለት